ታኦርሚና ኢጣሊያ ለሁለት ቀናት የተካሄደውና ባለፈው ቅዳሜ ምሽት በተጠናቀቀው የቡድን ሰባት ጉባኤ ውጤት ማዘናቸውን የተናገሩት የጀርመኗ መራሄተ መንግስት አንጌላ ሜርክል ትናንት ሙኒክ ጀርመን በሊቀመንበርነት የሚመሩት የክርስቲያን ዲሞክራቲክ ህብረት ፓርቲ እና እህት ፓርቲው የክርስቲያን ሶሻል ህብረት የምረጡኝ ዘመቻ ላይ ባደረጉት ንግግር የዩናይትድ ስቴትስና የብሪታንያ አጋርነትን ጥያቄ ውስጥ ከተዋል። በኢንዱስትሪ የበለጸጉትን የዓለም ሀብታም ሀገራትን የሚያስተናብረው የቡድን ሰባት ጉባኤ ከተነጋገረባቸውና አጨቃጫቂ ከተባሉት ርዕሶች መካከል አምና ፓሪስ ፈረንሳይ ላይ ፊርማቸውን ያኖሩት አባል ሀገራት የዓለም የሙቀት አማቂ ጋዞች ቅነሳን ገቢራዊ ለማድረግ ስምምነት ላይ አለመድረሳቸው ነው። በጉባኤው ከተቀመጡት ቡድን ሰባት አባል ሀገራት መሪዎች መካከል ስድስቱ የአየር ንብረት ለውጥን ለመግታት የተገባውን ውል ገቢራዊ ለማድረግ ሲስማሙ በጉባኤው ለመጀመሪያ ጊዜ የተገኙት አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስምምነቱን አልተቀበሉትም። ሜርክል ትናንት ከእንግዲህ በሌሎች ላይ ያለን ተስፋ ጠቧል ነው ያሉት። ከአሁን በኋላ በሌሎች ላይ ተስፋ የምንጥልበት ሁኔታ በተወሰነ ደረጃ ጠቧል። ሁኔታውን ባለፉት ቀናቶች ያየነው ነው። ስለዚህም እኛ አውሮፓውያን የራሳችንን እድል በራሳችን መወሰን ይኖርብናል። እርግጥ ነው፣ በተቻለ ሁሉ ከዩናይትድ ስቴትስ ጋር በጥሩ ወዳጅነት፣ ከብሪታንያ ጋርም በጥሩ ጉርብትና እንቀጥላለን ከሩሲያና ከሌሎች ሀገራትም ጋር እንዲሁ። ነገር ግን እንደ አውሮጳዊ ማወቅ ያለብን ለወደፊቱ እጣፈንታችን መዋደቅ ያለብን ራሳችን ነን። ይህንንም ከእናንተ ከሁላችሁ ጋር በጋራ ተግባራዊ ማድረግ እፈልጋለሁ። በመጪው ዓመት መስከረም ወር ጀርመን በምታካሄደው ምርጫ መራሄተ መንግስት አንጌላ ሜርክልን የሚፎካከሩት የሶሻል ዲሞክራቶች ፓርቲ መሪና የፓርቲው እጩ መራሄ መንግስት ማርቲን ሹልስ በበኩላቸው ጀርመናውያንን በየቦታው የ የሚወክሉት መሪ በአንድ አምባገንን ሰውዬ በእኩይ መያዛቸው ተቀባይነት የለውም ብለዋል። ካይን ፍራይ ቬልተ ሪጊሩንስ ሼፍ ሀገራችንን ለማስተዳደር በነፃ ምርጫ የተመረጠ መራእየተ መንግስትም ሆነ መራእየ መንግስት በእንዲህ አይነት መንገድ እንዲዋረድ እንድትዋረድ መፈቀድ የለበትም ስል አጽኖ ሰጥቼ መንገር እፈልጋለሁ። ሰውየው አምባገነን መሪ እንደሚያስበው ብራሰልስ ላይ አዋረዳችኋለሁ ብለው አምነዋል። ምርጫው ኖረም አልኖረም በዚህ አይነት ጉዳይ ላይ ግልጽ ማድረግ የምፈልገው መራይተ መንግስቷ በሁሉም ጉባኤና ስብሰባዎች እኛን ሁላችንንም ነው የሚወክሉን። ስለዚህ ሰውየው የሀገራችን መንግስት መሪን በዚህ መንገድ መግለጻቸው ተቀባይነት የለውም። ከትራምፕ ጋር በተለያዩ ጉዳዮች ላይ መስማማት ያልተቻለበትን ጉባኤ በተመለከተ ሜርክል ጉባኤው እንደተጠናቀቀ በሰጡት መግለጫ ቅር መሰኝታቸውና ጉባኤው ምንም አይነት አጥጋቢ ነገር ያልታየበት ሲሉ ተናግረዋል። ሶስተኛ ስለ አየር ንብረት የተደረገው ውይይት በሙሉ በጣም አስቸጋሪ ነበረ፣ የማያረካ ነበረ። ስድስት የአውሮፓ ህብረት ከተጨመረ ደግሞ ሰባት ለአንድ ነን። ይህ ማለት ዩናይትድ ስቴትስ የፓሪሱን ስምምነት ማክበር አለማክበሯ እስካሁን ግልጽ አይደለም። ስለዚህ እኛ ዙሪያ ጥምጥም አልሄድንም፣ በግልጽ ነው ያስታወቅ ነው። ከቡድን ሰባት አባል መንግስታት እኛ ስድስታችንና የአውሮፓ ህብረት ለቅዱ ግብ መምታት የምንሰጠውን ድጋፍ እንቀጥላለን። ባለፈው ቅዳሜ ከተጠናቀቀው የቡድን ሰባት ጉባኤ በኋላ በወጣው የጋራ አቋም መግለጫ መሰረት ዩናይትድ ስቴትስ በፓሪሱ ስምምነት ላይ ያላትን አቋም አሁን ማሳወቅ አልፈለገችም። ትራምፕ በትዊተር ባስተላለፉት መልዕክታቸው ደግሞ ሀገራቸው አምና ፓሪስ ላይ ከተደረሰው ስምምነት መውጣት አለመውጣቷን በዚህ በያዝነው ሳምንት ቁርጡን አሳውቃለሁ ብለዋል። ትራምፕ ለስደተኞች ድጋፍ መስጠትና የንግድ ልውውጥን የተመለከቱትን የጉባኤውን የመነጋገሪያ አጀንዳዎች የተቀበሉት ከብዙ ሙግት በኋላ መሆኑም ተዘግቧል። በዚህም አለበዛ የጀርመኗ መራሄተ መንግስት፣ የአሜሪካንን አጋርነት በጥርጣሬ መያዛቸውን በይፋ ተናግረዋል። ታዋቂ ፖለቲከኞችም የዶናልድ ትራምፕን ፈር የለቀቀ ስነ ምግባር በአንድ ድምፅ አይሆንም ያሉ ይመስላል።